ሳይንስና ቴክኖሎጂ ቡና በዓለም ላይ ተወዳጅ ከሆኑ መጠጦች አንዱ ሲሆን መረጃዎች እንደሚያሳዩት በዓለም ላይ ከሁለት ቢሊዮን በላይ ሲኒ በየቀኑ ይጠጣል። በኒውዮርክ የቡፋሎ ዩኒቨርሲቲ ተመራማሪዎች በቅርቡ ይፋ ባደረጉት አንድ ጥናት በዚህ ተወዳጅ መጠጥ ቅድመ ታሪክ ላይ ዘርዘር ያለ መረጃ አውጥተዋል። በኔቸር ጄኔቲክስ መጽሔት ላይ በቅርቡ ታትሞ የወጣው ይህ ጥናት ከዓለም የቡና ምርት 60 በመቶ ይይዛል ተብሎ በሚገመተው በአረቢካ ቡና ላይ ያተኮረ ሲሆን በዚህ የቡና ዝርያ የዘረመል ታሪክ ላይ ጥልቅ ትንተና ተደርጓል። በብዙ የዜና አውታሮች ሰፊ ሽፋን ያገኘው ይህ አዲስ ጥናት የአረቢካ የቡና ዝርያ በጊዜና በመልክዓ ምድር የነበረውን አስደናቂ ጉዞና ዝግመተ ለውጥም በስፋት ቀኝቷል። ተመራማሪዎቹ በአዲሱ ጥናት ባደረጉት የዘረመል ትንተናም የአረቢካ ቡናን የዝግመተ ለውጥ አካሄድን በተመለከተ የት እንደተገኘና በሺህ ዓመታት ውስጥ እንዴት እንደተላመደ ሰፊ መረጃ ሰጥተዋል። መነሻው ከኢትዮጵያ መሆኑ የሚነገርለት በሳይንሳዊ ስሙ ኮፊ አረቢካ ወይም የአረቢካ ቡና በጣሙ በዓለም ዙሪያ ተወዳጅ ቡና ነው። ይሁን እንጂ ድርቅና በሽታን የመቋቋም አቅሙ ዝቅተኛ በመሆኑ ለቡና አምራች ገበሬዎች ፈታኝ ሆኖ ቆይቷል። በስዊዘርላንድ የቤርን ዩኒቨርሲቲ የእጽዋት ሳይንስ ከፍተኛ ተመራማሪ የሆኑት ፕሮፌሰር ዘሪሁን ታደለ እንደሚሉት አዲሱ ጥናት ይህንን ችግር የሚፈታ ይመስላል። አረቢካ ቡና ከመነሻው ከኢትዮጵያ ነው እና ሌላ ቡና አለ ደግሞ ሮቡስታ የሚባል ሮቡስታ የሚባሉ ደግሞ ከመካከለኛው አፍሪካ ነው የሄደው እና አብዛኛው በዓለም ላይ አረቢካ ቡና ነው ሰው የሚወደው። አረቢካ ቡና ማለት በጣዕሙ በተለያየ ነገር የሚወደው አረቢካ ነው። እዚህ ለምሳሌ አሁን ሱቅ ላይ ገብተሽ እንኳ ሱቅ ለመግዛት ብትሄጂ አረቢካ ኮፊ ነው ብሎ ቢጽፉት ወይ ደግሞ መቶ ፐርሰንት አረቢካ ወይ በፐርሰንት ከፍ ያለ ምናምን ይጽፋሉ። ለምን ሌላውን ሰው ብዙም አይወደውም። ግን አረቢካ ደግሞ የራሱ ደካማ ጎንም አለው። ማለት በጣሙ በምኑ በብዙ ተወዳጅነት እንዳለው ሁሉ በሽታ መቋቋም አይችልም ተክሉ እና በተለይ ዋግ የሚባል ሊፍረስት የሚባል በሽታ ያጠቃዋል። ስለዚህ የአሁኑ ግኝት ዋናው ያ በሽታ መቋቋም የሚችለውን ባህሪ በአረቢካ ኮፊ ላይ ወደፊት ለማዛወር የሚችልበትን ሁኔታ መንገድ የከፈተ ነው። አረቢካ ቡና ለበርካታ ዘመናት ሲመረትና በዓለም አቀፍ ደረጃ ጥቅም ላይ ሲውል የቆየ ቢሆንም አዲሱ ጥናት እንዳረጋገጠው ይህ የቡና ዝርያ የተገኘው በኢትዮጵያ ደኖች ውስጥ ከ610 ሺህ እስከ 1 ሚሊዮን ዓመታት ባለው ጊዜ ውስጥ ነው። ከዚህ አንጻር ይህ የቡና ዝርያ ከዛሬ 300 ሺህ ዓመታት በፊት በአፍሪቃ ከነበረው ዘመናዊ የሰው ዝርያ ወይም ሆሞሳፒያንስ በእድሜ ቀደምት ነው። እንደ ጥናቱ ከዚህ በፊት ይታመን ከነበረው መላምት በተቃራኒ የአረቢካ ቡና ሰዎች ያበቀሉትና በሰዎች ጣልቃ ገብነት የተገኘ ሳይሆን ኮፊ ሲምፎራና ኮፊ ዩጅኔድስ ከተባሉ ሁለት የቡና ዝርያዎች በተፈጥሮ የተዳቀለ ሆኖ ተገኝቷል። ጥናቱ እንደሚያሳየው የአረቢካ የጉዞ ፍሰት በሺ ለሚቆጠሩ አመታት በተከሰተው የአየር ንብረት መለዋወጥ የተቀረጸ ነው። የጥናት ቡድን አባል ፕሮፌሰር አልበርት እንዳሉት ይህ ጥንታዊ የቡና ዝርያ ከኢትዮጵያ ወደ የመን ከዚያም ወደ ህንድ በመጨረሻም ወደ መላው ዓለም ተሻግሮ በስፋት ከመመረቱ በፊት የተለያዩ የአየር ንብረት ለውጦችን አሳልፏል። ይሁን እንጂ ዝቅተኛ የዘረመል ብዝሃነት ስላለው የአረቢካ ቡና ዝርያ ለተባይና ለበሽታ የተጋለጠ እንዲሁም ምርቱም ተስማሚ የአየር ንብረት ባሉባቸው አካባቢዎች ብቻ የተገደበ ነው። ተመራማሪዎቹ የዚህን የቡና ዝርያ ከፍተኛ ጥራት ያለው ዘረመል ለመፍጠርም የ18ኛው ክፍለ ዘመን ናሙናን ጨምሮ የ39 የአረቢካ ቡና ዝርያዎችን የዘረመል መረጃን ቅደም ተከተል የማስያዝ ስራ ሰርተዋል። በዚህም በሽታን ለመቋቋም ወሳኝ የሆነውን የተወሰነ የዘረመል መረጃ ወይም ጀኖም ማግኘታቸውን ይፋ አድርገዋል። ይህም እንደ ፕሮፌሰር ዘሪሁን የጥናቱ ዋና ግኝት ነው። ዋናው የበሽታ መቋቋም ባህሪውን በማግኘታቸው ነው። ዴንዴ ሲኮንሱ ተደርጓል። ጥሩ ነው። በጣም በጥልቀት ነው ያጠኑት። ከሱ ውጪ ግን ዋናው በሽታ የመቋቋም ባህሪውን ማግኘታቸው ነው። ምክንያቱም አረቢካ ኮፊ የሚጠቃበትን እነዚያ ግን ሮቡስታ የማይጠቃበትን ነው። ለምሳሌ ሮቡስታን ለማስረዳት ያህል ሮቡስታ ከመካከለኛው አፍሪካ ከኡጋንዳ፣ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ እዛ አካባቢ ነው እና ግን አሁን ሮቡስታ ምንድን ነው የተወዳጅነቱ? በሽታን ይቋቋማል። የተለያዩ የአየር ጸባይ ችግር ያለባቸው ነገሮች ይቋቋማል ይቃወማል። በተቃራኒው የእኛ ቡና አረቢካ ቡና ደግሞ በጣም በዓለም ላይ ከፍተኛ ደረጃ ይዟል፣ ግን በሽታ መቋቋም ችግር አለበት። እንደውም ደግሞ የሙቀትን እና የውሃ እጥረትን መቋቋም አይችልም። ስለዚህ ወደፊት አሁን ያው ባጭሩ ያን የበሽታ መቋቋም ሀይ ችሎታውን ወደ አረቢካ ቡና በማምጣት እና ወደዚህ እናደርጋለን ማለት ነው። ዋናው ግኝት ይሄ ነው። ከዚህ አንጻር በአዲሱ የዘረመል ምርምር የአረቢካ ቡና መጣት ቅድመ ታሪክን ከመተንተን ባለፈ የአየር ንብረት ለውጥ ተጽዕኖዎችን ለመቋቋምና የዚህን የቡና ዝርያ የወደፊት ህልውና የሚያረጋግጡ ዝርያዎችን ለማዘጋጀትም መሰረት የሚጥል ነው ተብሏል። የጥናቱ ተባባሪ ጸሐፊ ፕሮፌሰር ቪክቶር አልበርት ለሮይተርስ የዜና ምንጭ እንደገለጹት አሁን ካሉ እጽዋት የዘረመል መረጃን በመውሰድ የአረቢካ ቡናን ረዥም ታሪክና ትክክለኛ ምስል ወደ ኋላ ተመልሶ ለማሳየት ተመራማሪዎቹ የሚቻለውን ሁሉ አድርገዋል። በጥናቱ ከአስራ ሁለት ሀገራት አርባ መስሪያ ቤቶች እንዲሁም ስልሳ ዘጠኝ አጥኚዎች ተሳትፈውበታል ነገር ግን አንድም ኢትዮጵያዊ በጥናቱ አለመሳተፉን ፕሮፌሰር ዘሪሁን በቁጭት ያነሳሉ። ያም ሆኖ የጥናቱ ግኝቶች ለቡና አምራች ገበሬዎች ፈታኝ ሆኖ የቆየውን ችግር በመፍታት ረገድ ለኢትዮጵያን የቡና ተመራማሪዎችና አምራቾች ተስፋ የሚሰጥ ነው ይላሉ። በቡና ላይ የሚሰሩ ተመራማሪዎች ይሄን መረጃ በመውሰድ በዘመናዊ ቴክኖሎጂ አሁን ለምሳሌ ጄኖም ኤዲቲንግ የሚባሉ አዳዲስ ቴክኖሎጂዎች አሉ። በዛ ቴክኖሎጂ አሁን የኛ አረቢካ ቡና ላይ ያለበትን ችግር አሁን በዛ በተገኘው አዲስ መነሻ በመውሰድ ያን በኛ አረቢካ ቡና ላይ መጠቀም እንችላለን። ስለዚህ አሁን ቡና ላይ በጣም ብዙ ችግር አለ እና የእኛ ተመራማሪዎች፣ የእኛ ገበሬዎች ያን ሁሉ ታግለው ነው የሚያመርቱት ምርታቸውም የሚቀንም ሰው ለዛ ነው። ስለዚህ ወደፊት ያ በሽታ ከተቋቋም ነው ብዙ ምርታቸው ጨምራል ማለት ነው። ለገበሬዎች ግን ጊዜ ይፈልጋል። ተመራማሪዎች መመራመር አለባቸው፣ በአዲሱ የቡና ዝርያዎች ላይ ይህን ማውጣት አለባቸው። ጊዜ ይወስዳል፣ ግን ወደፊት ትልቅ ተስፋ አለው ማለት ነው። በአዲሱ ጥናት የተገኙ ውጤቶችን መሰረት በማድረግም ኢትዮጵያን የቡና ተመራማሪዎች ቀጣይ ጥናቶችን ለመስራትና ቴክኖሎጂውን ለማሸጋገር እንደሚችሉ ያስረዳሉ። አሁን በኢትዮጵያ እንዳልኩት የቡና ምርምር በብሔራዊ ደረጃ የሚያስተባብለው የጅማ እርሻ ምርምር ማዕከል ነው እና በእርሻ ምርምር ኢንስቲትዩት ስር ነው ያለው። ግን አሁን እንዳልኩት ሌሎች ዩኒቨርሲቲዎችም ፍላጎት ያሳድረዋል ለመስራት በተለይ በባዮ ቴክኖሎጂ ላይ የሚሰሩ ደግሞ ኢንስቲቱቶች አሉ። ለምሳሌ አሁን በብሔራዊ ደረጃ የሚሰሩ አሉ፣ ኢንስቲቱትም አለ። እንደገና ደግሞ በሆለታ እርሻ ምርምር ማዕከል ስር የሚሰራ አለ። እሱ ምንድን ነው፣ እንዲህ አይነት ስራዎች ይሰራል። አሁን ጀኖም ኤዲቲንግን በጤፍ ላይ ለመስራት አሁን እቅድ አውጥቶ መስራት ሊጀምሩ ነው። ስለዚህ ቴክኖሎጂ ተመሳሳይ ነው። አሁን ለብጤፍም ይሆን በስንዴ የሚሆን የምንሰራቸው ቴክኖሎጂዎች አሁን ጄኖም ኤዲቲንግ የምንጠቀም ከሆነ በቡና ላይ መስራት እንችላለን። እውቀቱ ተመሳሳይ ነው። ስለዚህ አሁን እንደዚህ አይነት ነገሮችን ወደ እኛ አረቢካ ቡና ለማምጣት ከፈለግ ነገሮቹ እየተጀመሩ ስለሆነ በተለያየ ቦታዎች የእነሱን ቴክኖሎጂ ማሸጋገር ነው ያለብን። ግን ይሄኛውን ከመንግስት ፈቃድ ያስፈልጋል። ለምን የምንሰራቸው ስራዎች ሁሌ ፈቃድ በማግኘት እና በመስራት ነው የምንሰራው እና የስራ ባልደረቦቻችን አሁን በቡና ላይ የሚሰሩት ትምህርት መውሰድ አለባቸው። እውቀት ማግኘት ብቻ ሳይሆን ደግሞ ቴክኖሎጂው፣ መሳሪያው፣ ላቦራቶሪው በደንብ መደራጀት አለበት። ተመራማሪዎቹ እንደሚሉት የአየር ንብረት ለውጥ ተግዳሮቶችን መቋቋም የሚችሉ ጠንካራ ዝርያዎችን ለማዳበር የአረቢካን የዘረመልት ታሪክ መረዳት ወሳኝ ነው። ከዚህ አንጻር የመጀመሪያውን ተፈጥሯዊ የመዳቀል ክስተትን ጨምሮ በአረቢካ የዝግመተ ለውጥ ታሪክ ውስጥ ጉልህ የሆኑ ክስተቶችን በጥናቱ ተመልክቷል። በጥናቱ አጠቃላይ ትንተና የአረቢካን በሽታ የመቋቋም አቅምን ለማሳደግ ተስፋ ሰጪ መንገዶችም ተጠቅሰዋል። ጥናቱ ከበሽታ መቋቋም ጋር የተዛመዱ የዘረመል ክፍሎችን በመለየትና በማሻሻል ወይም ጂን ኤዲቲንግ የአየር ንብረት ለውጥ ተግዳሮቶች መቋቋም የሚችሉ የተሻሻሉ ዝርያዎችን ለማፍራት የሚያስችል ተስፋ አሳድሯል። ለመሆኑ የዘረመል ማሻሻል ወይም ጂን ኤዲቲንግ ምን ማለት ነው? ፕሮፌሰር ዘሪሁን Didn't anything. የሚሰራውን ነገር በጂን ደረጃ ወይ ደግሞ በቀጥታ በባህሪ ደረጃ ያንን ጉዳት የሚያደርሰውን ባህሪ ቀጥታ እዛ ላይ በታርጌት በማድረግ ሌላውን ሳይሆን እሱን ብቻ በመቀየር ወይ በማጥፋት ጥሩ ባህሪ እንዲያገኝ ማግኘት ማለት ነው። ለምሳሌ አንድ በሽታ የሚቋቋመው ጂን አረቢካ ላይ ያለውን እሱን ብቻ ያቺን ነጥብ ብቻ በማጥፋት ያ ጂን በሽታ እንዲቋቋም ማድረግ እንችላለን። በሽታ ከማይቋቋም ወደ በሽታ መቋቋም ማድረግ እንችላለን። ወይ ደግሞ ቁመቱ ረጅም የሆነን ወደ ቁመቱ አጭር ማድረግ እንችላለን። ለምሳሌ ምክንያቱም አንድ ጂን አንድ ባህሪን ይወክላል። ያን ጂን ያችን ቦታ በማጥፋት ማለት ነው። ይህን ለማጥፋት ደግሞ ቴክኖሎጂ አሁን ይፈቅድልናል። በዚህ መንገድ በአረቢካ ቡና የሚታዩ ችግሮችን ለማስወገድ የሚደረገው ዘረመል የማሻሻል ሂደትስ በቡናው ጣዕምና የንጥረ ነገር ይዘት ላይ ተጽዕኖ ይኖረው ይሆን? የማያስፈልገውን ለማውጣት ቴክኒኮ አለ። መልሶ በማዳቀል ባክሮሲንግ የምንለው መልሶ በማዳቀል ያን ለማጥራት እንችላለን። አለ ቴክኖሎጂ እና እንደዚያ ነገሮችም አሉ ሁለተኛ ደግሞ ሬጉሌሽን አለ ምንድነው መንግስት የሚቆጣጠርበት ያ ነገር በሽታ ያመጣል ወይ ለምግብ ጥቅሙ እንዴት ነው ጉዳቱ እንዴት ነው ምን አይነት ንጥረ ነገር ይበላሻል ምኑስ ይጨምራል የሚለውን ጥናት ይካሄዳል በብዛት በጥንቀት ከዛ በኋላ ነው የሚፈቀደው ከዚህ ይልቅ ፕሮፌሰር ዘርሆንን ያለሙቀት መጨመር በቡና ላይ የሚያመጣው ጉዳት የበለጠ ያሳስባቸዋል። የእኛ አረቢካ ቡና በዚህ በሽታ ብቻ ሳይሆን የሙቀት ሁኔታ ያሳስበኛል። እኔ በግሌ ጥናቱ ያተኮረው ብቻ ሳይሆን ሙቀትም ብዙ አይቋቋምም ድርቅና ሙቀት። ስለዚህ አሁን በአሁኑ አየር ንብረት ለውጥ ምክንያት የዛሬ ሰማንያ ዓመት በሁለት ሺህ አንድ መቶ ማለት በፈረንጆች ዛሬ ሰማንያ ዓመት በኋላ የቡና ቦታዎች እስከ አርባ ፐርሰንት ይቀንሳሉ። ይህ ግምት አለው አሁን እና የሚያሳስበንም አሁን እሱ ነው እና ምንድን ነው ለምንድን ነው ሙቀቱ እየጨመረ ይሄዳል በክላይሜት ቼንጅ አግሮ ኢኮሎጂውን አካባቢውን በዛፍ መሸፈን ኢንቫይሮንሜንቱ እንዲቀየር ሙቀት በጣም እንዳይጨምር እንዳይጎዳው፣ ውሃም አቅርቦቱ ጥሩ እንዲሆን እና ይሄ ነገር ለቡናችን በጣም ያስፈልጋል እና የቡና በተለይ አረቢካ ቡና ብዙ ቦታዎች አሁን የተጎዱ ነው። ሀረሩ ውስጥ ያለው የአረቢካ ቡና ጉዳት አለበት፣ ባሌ ውስጥ ያለው ጉዳት አለበት በዚህ ጥናት መሰረት። ስለዚህ ምንድን ነው፣ በዛ ላይ መስራት አለብን ተመራማሪዎች፣ መንግስት፣ ሁሉ ነገር ፖሊሲ ሜከር የሚል እኔ በዚሁ አጋጣሚ ቡናን በተመለከተ ያው እኔ የሚሰማኝ ነው ለማሳሰብ አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሪያችሁ ነበርኩ። መልካም ጊዜ።